some ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጆች እርዳታ ለማሰባሰብ የሚደረገው ርብርብ ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው የድርጅቱ ዲሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጿል። በአጠቃላይ ኢትዮጵያ ውስጥ ያለውን ችግር በቀላሉ በእርዳታ ብቻ እንደማይፈታ የሚናገረው ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛው አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያለ ሲሆን ይህ ሀሳብ ተቀባይነት አግኝቶ ሰዎች ከአንድ የታሸገ ፓስታ ጀምሮ ያላቸውን በማዋጣት ላይ መሆናቸውን ገልጿል። አርቲስት ታማኝ በየነን ያነጋገረችው ስመኝሽ የቆየናት ወደ ቃለ ምልልሱ ዛሬ የተገናኘ ነው፣ ግሎባል አሊያንስና ሌሎች ደግሞ በሰብአዊ መብት ዙሪያ የሚሰሩ ማህበሮች አንድ ላይ በመሆን በትግራይና በመተከል እርዳታ ለሚፈልጉ ወገኖች እርዳታ እያሰባሰባችሁ በመሆኑ ነውና፣ እስኪ ይህንን እርዳታ ማሰባሰብ ስራ እና እንዴት እንደጀመራችሁ ንገረኝ። ባለፉት ስምንት አመታት በኢትዮጵያ ጉዳይ ዙሪያ ብዙ እንንቀሳቀስ ነበር። የተቸገሩ፣ የተጎዱ በመንግስትም በተፈጥሮም በተለያየ ምክንያትም ጉዳት ለደረሰባቸው ወገኖች እርዳታ እናሰባስብና እንረዳለን እና በዚህ ዙሪያ ብዙ አድርገናል። አሁን ሁሉንም ለመጥቀስ ጊዜው ስለማይበቃ በተለይ በቅርብ ጊዜ ውስጥ በተለይ ይሄ ኮሮና የሚባለው ነገር ከመጣ በኋላ በተለያዩ የኢትዮጵያ ክልሎች ደግሞ በተፈጠሩ ግጭቶች የተለያየ እርዳታ ለማድረግ ሞክረናል። በተለይ በቤንሻንጉል ጉምዝ፣ እንደዚሁም በኦሮሚያ ክልል አርቲስት አጫሉ ከሞተ በኋላ በተፈጠረው ግጭት፣ ከዛ በኋላ ደግሞ በውጭ በሊባኖስ የሚኖሩ ኢትዮጵያውያን በዚህ በተፈጠረው የኮሮና ቫይረስ የስራ እድል የማጣትና ሰራተኞችን ወደ ሜዳ የመበተን ሁኔታ ተፈጥሮብን እነሱን ቦታ ለማስያዝ ስንሯሯጥ አፋር ላይ ደግሞ የጎርፍ መጥለቅለቅ ተፈጠረ። ከዛ በኋላ ደግሞ እንዳልኩት በኦሮሚያ አካባቢ በርካታ ኢትዮጵያውያን በማንነታቸው ተገደሉ። እነሱን ለማድረግ እርጋታ እንዲህ አይነት ውጥረት ውስጥ እያለን ነው የዚህ የመተከልና እንደገና ደግሞ በትግራይ ሌላ ችግር ተፈጠረ። ይህንን እንግዲህ እንደ አቅማችን የእኛ የገቢ ምንጭ እና ዋናው መንገዳችን ሕዝቡን መለመንና የተገኘውን ገንዘብ አሰባስበን ለየቦታው ማድረስ ነው። አላማችንና አቅማችን ይሄ ነው። ይህንን ለማድረግ ጥረት በምናደርግበት ሁኔታ ውስጥ ነው የነበርነው። እኔ ደግሞ በአጋጣሚ ቤተሰብ ለመጠየቅ መጥቼ ሁኔታዎቹ በጣም ከባድ እንደሆኑ ስረዳ፣ እዚህ አካባቢ ደግሞ ሁሉም በየአቅማቸው ሊያደርጉ የሚችሉትን ነገር እየተሯሯጡ ስለነበር ሲያብረን እንስራ በሚል ተሰባሰብንና አንድ ያሳሰበን ነገር በግሎባል አሊያንስ ምንድን ነው በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉ ለውጭ አገር እንደነ ካናዳ፣ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጡ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን፣ እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ ሁለት ሶስት አይነት ካባ አለኝ። አንደኛ የኪነት መሰኑ፣ ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ ይቃወማለው። ጥሩ አይደለም ምለውን ጥሩ አይደለም እላለሁ። ይሄ ደግሞ ላለፉት ሰላሳ ዓመታት ኢትዮጵያን ሊመራ የነበረው በህወሓት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳያደርግ ደግሞ አንዳንዶች እንዴ ውስጥ ተቃወመ የነበረው እንዴት ትረዳለ የሚል ጥያቄ አንስተዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው ማደርገው የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው። አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በሁለት በሶስት ቀን ውስጥ ከዘጠና አምስት ሺህ የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ መቶ ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ? ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስትጠይቂኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን እኔ ምን አደረኩ እንዲል የመፈለግ ነው። ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ፣ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን የሚያሰብ ነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ አምስት ብር አያጣም የሚል እምነት አለ። ምንድነው ምን አደረግ ስባል ያው አምስት ብር ሰጥቻለሁ እንዲል ይሄ እኮ የእኔ ግዴታ ነው እንዲል እንጂ አንዳንዴ አሁን ያለውን አገር ቤት ያለው ሁኔታ ገብቼ ሳይ የትግራይ ችግር የትግራይ፣ የአማራ ችግር የአማራ፣ የኦሮሞ ችግር እንዲህ አይነት መንፈስ፣ ይህን መስበር ነው እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ፣ ባለፉት ሁለት ቀናት ይህን ከተናገርን ጀምሮ መኮሮኒ ዱቄት፣ የህፃናት ምግብ፣ የሴቶች የተፈጥሮ እንትን መከላከል የተለያየ ነገር እየተረከምኑ ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየ ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችን ስጨምሩ ነው ስላሉን እሱን ወደ ስምንት የሚሆኑ የግል ባንኮችንም አነጋግረን አካውንቱ ተከፍቶ በቀይ መስቀል ስኑ በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት ሰባት ዓመታት ስምንት ዓመታት የጠየቅነው ሁሉ ሲያደረግ ነበር። እንዳልሽው ዘጠና አምስት ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው። አሁን መቶ ያለ ነው ግን እናሰፋዋለን። ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱ እንቅስቃሴ እናሳውቃለን። ግን በጥሩ ሁኔታ ላይ ነው ያለው። በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻቸዋል። እና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው? ምክንያቱ ምንድን ነው መሰለች? በተለምዶ በኅብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ፣ በገንዘብ ጉዳይ ላይ እንደዚህ ያደርገው ከሌበለው ወሰዱት እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እነዚህ ብዙ ግሎባል ሰላም ስናሰባሰብ ታማኝ ብሩን በላው፣ እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል አላያንስ ባንክ አካውንት አለን ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ዕውቅና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከእኛ ጋር አብረው የሚሰሩት የተለያዩ የበጎ ፈቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው። በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር፣ ሁሉም ነገር ህዝቡን እንዲያ እንዲያቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፍቃድ የኪነጥበብ እና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ እርዳታ የማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁ? ታርጌታችን በእውነት ነው የምለው እንደአሁን ይህን ለሚሰሙ ለአንችም ልገልጸው የምፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የአለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን ምን ፈተው አይደለም፣ ሰፊ ነው። የእኛ አላማ ምንድን ነው ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው፣ የትግሬ ችግር የትግሬ ነው የሚለውን መንፈስ ለመስበርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ የምንሰበስበው ገንዘብ ይህን ችግር ይለውጠዋል በሚል አይደለም። ትልቁም ዜጋ እንደ ዜጋ ምን እያደረገ ነው። አሁን ብዙ ጊዜ የካናዳ ስንዴ ይባላል ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝም ማለት ይህን መስፈርና የአንተ ችግር የኔ ችግር ነው ለማለት ነው። ትልልቁ ለሕዝቡ ማስተላለፍ የምንፈልገው መልእክት ይህን ለማድረግ ነው ጥረት የምናደርገው ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ ይህን በማድረጋችን የሚቃወሙንም አሉ ግን የአንድ ሰው የአንድ እናት እንባ፣ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማ ና በዚህ መልክ ነው እየተንቀሳቀስን ያለን። ቁሳቁስ እርዳታዎችንም እያሰባሰባችሁ ነው። በጣይቱ ሆቴል ውስጥ እና በቀይ መስቀል ማህበር ግቢ ካልተሳሳትኩኝ። ና እስካሁን እያገኛችሁት ያላችሁት ምላሽ ምን ይመስላል? በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በሀገር ቤት አልነበረኝም እና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞ የሚመጣለ የህፃናት ምግብ በእጁ አቅፎ ይዞም ይመጣል። አንድ ትራክ ሙሉ ሩዝ ምናምን ይዞም ይመጣል። እኔ መቼም እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖሬ ያለው ስሜት የሚነካ እንዲህ አይነት ነገር አይቻል አቅም በሚችለው አቅም እያያዘ እየመጣ እችል ልስጥ ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወድ ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለውን እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ። እስከ መቼ ይቀጥላል ይሄ የማሰባሰብ ሂደት? እና ደግሞ በትክክል በትግራይና በመተከል ውስጥ ለተጎዳው ህብረተሰብ እንዴት ነው የሚደርሰው? የብዙ ጥያቄ ነው። እኛ አሁንም እያልን ያለ ነው። ለምሳሌ መንግሥት የራሱ የፖለቲካ እምነትና አካሄድ አለው። ሌላው እንደዚያ። እኛ እንዲህ አይነት እምነት የለንም። ቀደም ሲል እንደነገርኩሽ እኔ ራሴ እንደ ታማኝ እንዳንድ ዜጋ የፖለቲካ እምነት አለ። እዚህ ውስጥ ግን ይሄ ቦታ የለው። የምናደርገው የተራበ፣ የተጠማ፣ የተቸገረ፣ ያለቀሰ፣ የከፋውን አይዞህ እኔ ወንድም እኔ እህትህ እያለን ምንም አትሆኑም የሚል መንፈስ ለመፍጠር ነው። እና ይሄን ለማድረግ እንቅፋት ቢገጥመንም እንቅፋቱን ለህዝቡ እያሳወቅ እናደርጋለን። እና በትክክል ይደርሳል። የስ ሌላ ኢንትረስት የለንም። ሌላ የፖለቲካ ግብ የለንም። እንዳልኩሽ እኔ ለምሳሌ መንግስት ስቃወም ነው የኖርኩ። በተለይም ደግሞ ትግራይን ያስተዳድረ የነበረ ህወሓት የሚባለውን ቡድን በጣም በጣም ስቃወም ነው የኖርኩት። እና አሁን አንዳንዶቹ ግራ ይገባቸዋል ለምን ትግራይን ያስተዳድር የነበረውን ቡድንና የትግራይን ህዝብ አንድ አድርጎ የማየት መንፈስ ነው። አንተ እንዲህ ስትል ኖር ካሁን ምን አገባህ ይላሉ። ይሄን ለሚሉ ሰዎች እናንተ ምን አገባችሁ ብላቸው። ምክንያቱም ኢትዮጵያ የሚባለው ሀገር ሁሉ ሀገር ነው፣ ሁሉ ዜጋ ሁላችን ነው፣ ሁላችንም የሁሉ ነን እና በፖለቲካ እምነቴ የፈለግኩት ልል ይችላለሁ። እንደ ሰብአዊ ደግሞ የችግረውን የመርዳት ግዴታ አለብኝ እና በዚህ መንፈስ ነው የምንንቀሳቀሰው እና እኛ በቅልብ በአስበን የምናደርገው ይህንን ነው። ለዚህ እንቅፋት የሚሆን የመንግስት ይሆን የድርጅት ይሆን የፖለቲካ ፓርቲ ይሆን እንቅፋት ካለ በአደባባይ ለሕዝቡ እናሳውቃለን። በዚህ በእርዳታ አሰጣጥ አደራረስ ዙሪያ ደግሞ ሌላ የሚነሳው ጥያቄ ምንድን ነው? በተለይ በመቀሌና በአካባቢው ብቻ ነው እርዳታ የተወሰነው በደህንነት ስጋት ምክንያት። ሌላው በተለይ በትግራይ አካባቢ ራቅ ያሉ ቦታዎች እየደረሰ አይደለም የሚሉ ቅሬታዎች ብዙ በተለይ ማህበራዊ ሚዲያ ላይ የሚንሸራሸራሉና እንዲህ አይነት ነገሮች እንዳይደርሱ ሁሉም አካባቢ ተደራሽ እንዲሆን የምታደረጉበት መንገድ አለ? ልክ እንዳንቺ እኔም እሰማለሁ። አልጀመርንም እኮ ገና አልሄድንም፣ አናውቅም የሚገጥመንን ነገር ስናይ እንናገራለን። አሁን የምንለው ምንድን ነው? ምንም ይሁን ምን እስኪ ያላችሁን ስጡ፣ አምጡ። እንደ ዜጋ ምን አደረጋቸው? አንተ ምን አረግ፣ ይሄን የምታዳምጠው ሰውዬ፣ ይሄን የሰማሽ እህቴ ምን አርገሻል? ኑ አርጉና፣ ይዘን ስንሄድ ዝጋት አትሄዱም መቀሌ ብቻ ነው። ከዛ በታች አደጋ ላቅ ምን እንዳለ እንሞክርና ችግሩ ሲገጥመን ይፋ እናደርጋለን። አሁን ግን ገና ችግር ይገጥመናልና እርዳታ እንሰብስብ ማለት አይቻልም። በዚህ መልክ ነው የምናደርገው። እና እውነት ለመናገር እንዳልኩች ለእኔ እኮ በግል ጉዳይ ነው የመጣሁት፣ ግን ይህን ችግር እያየው ማለፍ አልችልም በሚል ነው ይሄ ጉዳይ ያሳሰባቸው ሰዎች ጋር ተመካክረን የሆነ ነገር እናርግ እያልን ያለ ነው እና ችግሩ ካለ ችግሩ የሚፈታበትን መንገድ እንጠይቃለን፣ መንግስትን እንጠይቃለን። እዛ ቦታ ሄደን ማድረስ እንፈልጋለን ስንል ኖ አትችሉም፣ ወይም ደግሞ እዚህ አደገ ያን በሂደት ነው የምናየው። አሁን ግን አላቅም። አሁን የምንለው ሁሉም ዜጋ የቸገረውን ሁሉ የመርዳት ግዴታ አለብን ነው የእኛ መፈክር። ሌላ እንግዲህ በሶሻል ሚዲያ ላይ ያሰራጫቸው ቪዲዮዎች ላይ እንዳየሁት በርካታ ወጣቶች በድንኳን ተከላ እና በተለያዩ ሁኔታዎች ሲሳተፉ አይቻለው። ወጣቶች ያላቸው ተሳትፎ ከእናንተ ጋር በሚሰሩበት በጎ ፈቃደኞቹ ሁኔታ ምን ይመስላል? በምን መልኩ እየተሳተፉ ነው? እኔ እንደው ምልሽ በጣም የገረመኝን ነገር እንደው አይሮን ነው ምን ያህል ጊዜው እንደሚበቃሽ እና ለምታስተላልፍ አላውቅም። እኔ ኢትዮጵያ ስመጣ ያየሁት እና በጣም የሚገርመኝ ነገር መኪናዎቹ የብሔር ታርግ አላቸው፣ ባንኮቹ የብሔር ታርግ አላቸው፣ ሁሉ ነገር ብሔር ነው። በጣም ያማል ለእኔ ማለት ነው። እዚህ ለሚኖረው ስለለመደው ሰው ምናምን ኖርማል ሊሆን ይችላል። ለእኔ ግን በጣም ይገርመኝ፣ እንዴት እንዲህ ይሆናል እያልኩ ነማስና በዚህ አይነት ውጥንቁጡ በወጣ ሀገር ውስጥ ወጣቶቹ እንደሰው ለመርዳት እንደሰው ሰው አይዶዝ ብሔራቸውን ጠይቂያቸው አላውቅም ከኔ ወራብረው ዱቄት የሚሸከሙ ደስ ብሏቸው በቃ ይህን ሳይ አሁኑ መበረታታውና ተስፋለን ተስፋ አለን የምለው እነሱን ሳይ ነው። እና የወጣቶቹ ተሳትፎ እና አሁን ሀገሪቱ ውስጥ ካለ ሁኔታ እና ወጣቶቹ ላይ የማየው ነገር በፍጹም የሚገናኝ አይደለም። እና እንዲያውም አይዞን፣ በርቱ፣ ተስፋለን እንደ ሰው እንደ ዜጋ አብረን የምንኖርበት የምንቻቻልበት ከዚህ ከጥላቻ መንፈስ ምንወጣበት ጊዜ እየመጣ ነው የሚል መንፈስ ነው ያሳደሩብኝና፣ በጣም ጥሩ ነው ነው ምለው። ይሄ እርዳታ አሰባሰቡ ሂደት እስከ መቼ ይቀጥላልና፣ ቀጥሎ በምን መልኩ ነው ወደ ተግባር ደግሞ የምትሄዱት? ወደ ተግባር ማ ምንድን ነው አይቆምም። እኛ የመሰለን ትንሽ ነገር ሰብስበን እርዳታ ለማድረስ ነበር። ግን ከሰቡ ጋር እያየነው ያለነው መንፈስ የሚያበረታታ ነው። በቀጣይ የሚገርሙስ የህጻናት ቀን የምንለዋለን፣ ህጻናቶች በራሳቸው አነሳሽነት መጥተው እርዳታ እንዲሰጡ ቤት ወላጆች የሚሰጡበት የመንግስት ሰራተኞች፣ አርቲስቶች፣ ስፖርተኞች፣ ሚኒስትሮች፣ የክልል መሪዎች፣ የጠቅላይ ሚኒስትሩ ኦፊስ ሰራተኞች ና ራሳቸው ጠቅላይ ሚኒስትሩ፣ ሌላውም የሰራዊቱ አባሎች ሁሉንም በቀን በቀን የከፈሉ ምን አደረጋችሁ እንደዚህ ጋር ምን አስተዋጽኦ አድርጋችኋል፣ የሚል ነገር ለማድረግ እየሞከር ነው እና የሚቆም አይደለም ይሄ። እንዲያውም ይሄ መንፈስ ሳይቆም ምን ያደረግ ሲባል እንዲያደርግ ያለው እንዲል እንጂ እኔን አይመለከት የሚለውን መንፈስ ለማጥፋት ጥረት የምናደርግበት መንፈስ ነውና መቼ ይቆማል? አላውቀውም። ይቀጥላል ብዬ ነው የማስበው። ምናልባት ወደ ሌሎች ክልሎች ምጠቅድም ጠቅሰዋል። በየሁሉም ቦታ ላይ ብዙ ግጭቶች፣ ብዙ ተፈናቃዮች አሉና ሌሎችም አካባቢዎችን የማካተት እቅድ አላችሁ በቀጣይ በደንብ በደንብ እንዲያውም ከኔ በስተቀር እኔ የምልሽ እንዳልኩሽ በግል ጉዳይ መጥቼ ቶሎ ነው የምመልሰው ብዬ ነው። አሁንም እኔ ያልቆ አላልኩም ነበር። በየክልሉ ለመሄድም ሀሳብ አለን። ለምሳሌ በሚቀጥለው ኦሮሚያ ክልል፣ እዛ አማራ ክልል ሁሉም ክልሎች እንደው ይህን ክልል ስል ለራሴ አፌ በጣም ለመናገር እየከበደው ነው። በየቦታው እየሄድን ኑ አምጡ ልንል ፕላን አለን። በሌላ በኩል አሁን ደግሞ በአይነት የምንሰበስበውን በመላ ኢትዮጵያ ያሉ የቀይ መስቀል ቅርንጫፎች እዛ እየሄደ ሰው ስኳር ሊሆን ይችላል፣ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ የህፃናት ምግብ ሊሆን ይችላል፣ ሴቶች የጤና መጠበቂያ ሊሆን ሁሉንም፣ በየክልሉ እንዲሰጡ በየቦታው ጥሪ አድርገናል። እሱንም እናደርጋል እና እንደ እግዚአብሔር ፍቃድ ብዙ ለማድረግ ነው ሀሳባችን። የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ በትግራይና በመተከል ለተጎዱ ወገኖች እርዳታ ለማሰባሰብ እየተደረገ ባለው ጥረት ዙሪያ ማብራሪያ ስለሰጡን በአድማጮች ስም በጣም አመሰግናለሁ። በጣም እግዜር ስጥልኝ ስለሰጣቸው።